በቱርክ ብዙ የግል ጋዜጣ የሬዲዮና የቴሌቪዥን መገናኛ ብዙሃን ሲኖሩ ጋዜጠኞችም እጅግ የበዙ ናቸው። ከነዛ ውስጥ ሰማንያ አንድ ሰዎች ታስሯል። ቻይና ደግሞ ከአንድ ነጥብ ሶስት ቢሊዮን በላይ ህዝብ ሲኖራት የጋዜጠኞቿ ቁጥርም በብዙ ሺዎች የሚቆጠሩ ናቸው። ነገር ግን ከእነዚህ ውስጥ የታሰሩ አርባ አይሞሉም። መገናኛ ብዙሃን በተዳፈነባት ኢትዮጵያ ግን ያሉት ጋዜጠኞች ጥቂት ሲሆኑ፣ እነሱም አብዛኞቹ እስር ቤት ታጉረዋል ሲሉ የምስራቅ አፍሪካው ተወካይ ሚስተር ሞሪቲ ሙቴጋ ለዶች በለ ገልጿል። ከዓለም አንደኛና ሁለተኛ ቻይናና ቱርክ ሲሆኑ፣ ሶስተኛ ግብጽ፣ አራተኛ ኤርትራ፣ አምስተኛ ኢትዮጵያ በመሆን በደረጃ ሰንጠረዡ ተቀምጧል። የኢትዮጵያና የኤርትራን ሁኔታ ሚስተር ሞሪ ቲሙቲጋ ሲናገሩ በእውነት ለመናገር የኢትዮጵያና የኤርትራ ሁኔታ በጋዜጠኞች መብትና አያያዝ በኩል በእጅጉ እያሳሰበን ይገኛል። ጦማሪያን አስራለች ኢትዮጵያ። በአስቸኳይ ጊዜ አዋጁ ሁሉ ነገር ዜሮ ሆኗል። አሁን ሶማሊያን ስትመለከት ያልተረጋጋች እና በጦርነት ውስጥ ስላለች ነገሮች ሁሉ የከፉ ናቸው። ኤርትራ ውስጥ ያለመረጋጋት ችግር የለም። ኢትዮጵያ ግን ህዝባዊ አመፁ እያመሳት ነበር፣ ለጊዜው ጋብ ቢልም ይባስ ብሎም ጋዜጠኞችን ሁሉ ያስራሉ። አሁንም ቢሆን ኤርትራና የኢትዮጵያ ሁኔታ በጣም ያሳስበናል። ከአንድ እስከ አምስት በነበረው የደረጃ ሰንጠረዥ ውስጥ ቀደም ባሉት አመታት ኢራን የምትገኝ ሲሆን በአሁኑ ጊዜ ግን በእነዚህ ደረጃ ውስጥ አልተመደበችም። የኤርትራና የኢትዮጵያን ሁኔታ ሚስተር ሞሪቲ ቀጥሎም ሲናገሩ ኢትዮጵያ በእርግጥም አንድ ጋዜጠኛ በቅርቡ ፈታ ነበር። ይሁን እንጂ ባጸፋው ማለት ይቻላል ሌሎችም ብዙ ጋዜጠኞችን አስራለች። ይገርማል። የአፍሪካው ቀንድ ሀገራት በጋዜጠኞች ላይ ኢሰብዓዊ ድርጊት የሚፈጽሙ ሲሆን፣ ግብፅ፣ ኤርትራና ኢትዮጵያ በቅደም ተከተል የፕሬስ ነጻነትን የገፈፉ እና ጋዜጠኞችን የሚያሰቃዩ ቀዳሚ የአፍሪካ ሀገራት ሆነዋል። ትውልድ ኢትዮጵያዊና አሜሪካዊ ዜጋው ጋዜጠኛና የሰብአዊ መብት ተሟጓቹ ግሹ ሮባ ዘገባውን አስመልክተው ለዶቼ በላይ የሚከተለውን አስተያየት ሰጥተዋል። የኢትዮጵያ መንግስት እንደሚታወቀው ፍሪ ፕረስ ማለት እንደ ጠላት ነው የሚቆጥረው። የፍሪ ፕረስ ህግ የማያከብር መንግስት ነው። የዓለም ህግን የማያከብር መንግስት ነው። የራሱን ህገ መንግስትን የማያከብር መንግስት ነው። ስለዚህ ጋዜጠኞች ማታሰርና መገደልና መሰደድ የተለመደ ነው፣ አዲስ ነገር አይደለም። ይህም ሊሆን የቻለበት ምክንያት የገዢ መደቡ ከማኖሪቲ ወይም ከጥቂት ብሔረሰቦች ስለመጣ ደመጆሪቲ ወይም የብዙሀን ድምጽ ስለማያምንበት እና መግዛት ስለማይችል ለዚህ ምክንያት ነው የጋዜጠኞች ሕግና ፍሪ ፕረስ እንዳይኖር የተደረገበት ምክንያት። ለዶች ቨለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።